የተባበሩት መንግስታት ድርጅት የአፍሪካ ምጣኔ ሀብት ኮሚሽን ባወጣው ሪፖርት እንዳመለከተው በየአመቱ ከ50 ቢሊዮን ዶላር በላይ ገንዘብ ከአህጉሪቱ እየተዘረፈ በተለያዩ የምዕራቡ ሀገራት ባንኮች ይገባል። በህገ ወጥ መንገድ የሚወጣው ገንዘብ ከጊዜ ወደ ጊዜ በከፍተኛ ፍጥነት እየጨመረ መምጣቱን ያሰመረበት ዘገባው ዝውሩ ከጎርጎሮሳዊ 2001 ወዲህ መጠኑ በሶስት እጥፍ መጨመሩም ተነግሯል። በተመድ የአፍሪካ ምጣኔ ሀብት አማካሪ ኦዴንካ አደሜ እንደገለጹት አጉሪቱ በየዓመቱ በእርዳታና ብድር የምታገኘውን ገንዘብ ያህል መጠን እየተዘረፈ በህገ ወጥ መንገድ መውጣቱ ለሁለት ተደራራቢ እዳዎች ዳርገዋታል። አደሚ የበለጸጉ ሀገራትና ዓለም አቀፍ የገንዘብ ተቋማትን ነው በዋነኝነት ተጠያቂ ያደረጉት። የአፍሪካ መንግስታትና መንግስታዊ ያልሆኑ ድርጅቶች የነዳጅ፣ የማዕድን፣ የባንክ እንዲሁም የፋይናንስ ተቋማት ጭምር በዚሁ ህገ ወጥ የገንዘብ ዝውውር ውስጥ ዋነኛ ተዋናይ መሆናቸው ሲጠቀስ የአደንዛጅ ጽና የህገወጥ ስደተኛ አዘዋዋሪ ቡድኖች እንቅስቃሴ የነዳጅና የማዕድን ሀብት ዘርፉም አፍሪካ በየዓመቱ እያጣች ላለው በቢሊዮኖች የሚቆጠር ዶላር መንስኤ መሆኑን ዘገባው አመልክቷል። የቀድሞ የኢትዮጵያ ብሔራዊ ባንክ አማካሪና በዓለም ባንክ ከ30 ዓመታት በላይ ያገለገሉት የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ የችግሩ ስፋት አሳሳቢ መሆኑን የሚያስረዱት እንደ እርሳቸው ገለጻ አንዱ የችግሩ ዋነኛ ምንጭ የመልካም አስተዳደር እጦት ነው የሚወጣው ግዙፍ ሀብት ከስርዓቱ ጋር የተያያዘ ነው። ይህንን የምልበትን አንድ ምሳሌ ላቅርብ። ቦትስዋና የእንቁ አገር ናት፣ አምራች ናት። ቦትስዋና በጣም ካደጉ ከሚባሉ ሀገሮች መካከል በአፍሪካ ውስጥ አንዷ ናት። ለምንድን ነው የቦትስዋና ግዙፍ የሆነ ሀብት የማይሰረቀው ብለን ብጠይቅ አገዛዙ ነው ዲሞክራሲያዊ የሆነ በኃላፊነት በተቆርቋሪነት የሚተዳደር መንግስት ስለሆነ ብዙም ዝርፊያ ሊካሄድ አልቻለም። ነገር ግን ቆርቋሪ የሌላቸው አገሮች ደግሞ የበላዮቹ ባለስልጣናትና ነጋዴዎች የሚኖሩት የውጭ ደግሞ ባለሀብቶች የሚኖሩት ትርፍ ለማግኘት ነው። የችግሩን መባባስ የአፍሪካ ሀገራት ከምዕራቡ ዓለም ሀገራት ጋር ከነበራቸው ለዘመናት የዘለቀ የተዛነፈ የመጣኔ ሀብት ግንኙነት ጋር የሚያዛምዱት ታዛቢዎች የባሪያ ንግድና ቅኝ ግዛትን የመሳሰሉ አብይ ሁነቶች በአፍሪካ ሀገር በቀል ማህበራዊ፣ ኢኮኖሚያዊ ስርዓት እንዳይዘረጋ እክል ፈጥሯል ብለው ይከራከራሉ። ይህም የምዕራቡ ሀገራት ተቋማት ያልተገደበ የወሳኝነት ሚና እንዲኖራቸው አድርጓል። በምሳሌነትም ፈረንሳይ ጥቂት በማይባሉ የአፍሪካ ሀገራት ውስጥ ያላትን ያልተገደበ ጣልቃ ገብነትና የበላይነትን ሚና ይጠቅሳሉ። በጎርጎሮሳዊ 2015 የደቡብ አፍሪካ የቀድሞ ፕሬዚዳንት ታቦ ምቤኪ የሚመሩትና በዚሁ ጉዳይ ላይ ጥናት ያደረገ ቡድን ተመድ በዚሁ የገንዘብ ዝውውር ውስጥ ተዋናይ የሆኑ የአውሮፓና የአሜሪካ ተቋማት ላይ እርምጃ እንዲወስድ መጠየቁ የሚታወስ ሲሆን፣ ይህ ነው የሚባል እርምጃም ሲወስድ አልታየም። አብዛኛው ከአፍሪካ በህገ ወጥ መንገድ የሚወጣው ገንዘብ ምንጩ ምዕራብ አፍሪካ መሆኑ በሪፖርቱ ተሰምሮበታል። 38 በመቶ ያህሉ ሰሜን አፍሪካ 28 በመቶ፣ ደቡብ መካከለኛና ምስራቅ አፍሪካ እያንዳንዳቸው 10 በመቶ ድርሻ አላቸው። ከናይጄሪያ 217.7 ቢሊዮን ዶላር፣ ከግብፅ 152 ቢሊዮን ዶላር፣ ከደቡብ አፍሪካ ደግሞ 81.8 ቢሊዮን ዶላር 40 በማይሞሉ ዓመታት ውስጥ ተመዝብሮ ወደ ሌላ ሶስተኛ ሀገር ተሸጋግሯል። ዶክተር አክሎግም ከኢትዮጵያ በዚሁ ህገወጥ መንገድ የወጣው ገንዘብ እጅግ ከፍተኛ መሆኑን ይገልጻሉ። ያወጣናን ዘገባ ምንድን ነው የሚለው? አሜሪካኖች ለኢትዮጵያ መንግስት ሰላሳ ቢሊዮን ሰጡ ይላል። ፎርምስ ነው ይሄን የሚለው ሰላሳ ቢሊዮኑ ውስጥ ሰላሳ ቢሊዮኑ ተሰርቆ ወደ ውጭ ይዘዋል ይላል። እንደዚህ በሚሆንበት ጊዜ የዚህ ኢምፓክት ምንድን ነው? እንዴት ሊዳሰስና ሊሸተት ይችላል ብለህ የምጠይቅ የኢትዮጵያ ህዝብ በምግብ በኩል ከፍተኛ ሆኖ ነገር ግን የኢትዮጵያ መንግስት የሚያገኘውን ሰላሳ ቢሊዮን ዶላር መልሶ በልዩ ልዩ መንገድ የመንግስት ባለስልጣናት ብቻ ሳይሆኑ ግለሰቦችም ሆኑ ሌሎች በአብረው ሰላሳ ቢሊዮኑ ሰርቀውታል የሚል ድምዳሜ ላይ ነው የደረሰው። በአፍሪካ ሀገራት የተረጋጋ የመጣኔ ሀብት ግንኙነት፣ መልካም አስተዳደርና ሁሉን አሳታፊ የፖለቲካ ምህዳር መፍጠር እንዲሁም ሙስናን ለመከላከል አዳዲስ የቁጥጥር ስልቶችን መዘርጋት ችግሩን ለመቅረፍ እንደሚያግዝ ባለሙያዎች ይመክራሉ። ለዶቼቬሌ ሬዲዮ ለጠናቀረው ዘገባ አክመል ነጋሽ ቶሮንቶ